ፕሮፌሰር ዓለም ሀብቱ በወርሃ ሴፕቴምበር ከዚህ ዓለም በሞት ተለይተዋል። በያዝነው ዓመት በወርሃ ኤፕሪል የኤስቢኤስ የአማርኛ ዝግጅት ክፍል ከተማሪዎች ንቅናቄ እስከ ሰማያዊ ፓርቲ በሚለው ልዩ ዝግጅታችን እንግዳ ሆነው ቀርበው ነበር። በቀድሞው የሰሜን አሜሪካ ኢትዮጵያውያን ተማሪዎች ኅብረት ፕሬዚደንትነታቸው ስለ ተማሪዎቹ እንቅስቃሴና የወርሳ ሸራም አውግተውናል። ተጌጣይቱ ያጼ ምኒልክን ሞት አስመልክተው ነበር ለካ እንዲህ ቅርብ ኖራል ያሉትም እንዲህ ያለ እውነት ገጥሟቸው ነው። የኤፕሪሉ እንግዳችን በወርሃ ሴፕቴምበር እንደተለዩን ሁሉ ፕሮፌሰር ዓለም ሀብቱ ስለ ፕሮግራማችን ተሳታፊነታቸው ልንዘክራቸው ወደናል። የኤፕሪሉ ቃለ መልሳችንን ቀንጭበን አቅርበናል። እንሆን ኤስ ቢ ኤስ ማሪዎች ንቅናቄ እስከ ሰማያዊ ፓርቲ ፕሮፌሰር አለም ሀብቱ የቀድሞው ኢትዮጵያ ተማሪዎች ኅብረት በሰሜን አሜሪካ ፕሬዚደንት፣ በሰሜን አሜሪካ የኢትዮጵያ ተማሪዎች ኅብረት በስራ አስፈጻሚ ኮሚቴ አመራር አባልነት ለአምስት ዓመታት በተለያዩ ዘርፎች አገልግለዋል። በረዳት ዋና ጸሐፊነት፣ ፕሬዚደንትነት፣ እና የማህበሩ ልሳን በሆነው የቻለንጅ መጽሔት ዋና አዘጋጅ በመሆን ቀደም ሲል ከነበረው ኢትዮጵያ ተማሪዎች ማኅበር በሰሜን አሜሪካ ወደ ኢትዮጵያ ተማሪዎች ኅብረት በሰሜን አሜሪካ ስሙን በለወጡ፣ ለምን አስፈለገ? የኅብረቱ መሥራቾችስ እነማን ነበሩ? ከሚለው ለምን አንነሳም? በእውነቱ የስሙ መለወጥ ፋይዳው ምን ያህል እንደሆነ እርግጠኛ አይደለሁም። ይሄ ለውጥ የተደረገው ባስታውስ እንደ ፈረንጆች አቆጣጠር በአስራ ዘጠኝ መቶ ስልሳ ስምንት መጨረሻ ወይም ወደ ስልሳ ዘጠኝ መጀመሪያ አካባቢ ነው። በዚያን ጊዜ አውሮፓ ያለው ማህበር ህብረት ነበር የሚለው እና አውሮፓ ያለው ማህበር ደግሞ አለም አቀፍ የኢትዮጵያ ተማሪዎች ማህበር ወይ ህብረት አንድ ስም እንዲኖረው ሀሳብ አቅርበው የአውሮፓው ዩኒየን ነበር የሚባለው የኢትዮጵያውም የብሔራዊ ዩኒየን የሚባል ነበር። የአዲስ አበባው ደግሞ ዩሱዋ የሚባል ነበር። የሰሜን አሜሪካኑ ብቻ ነበር አሶሲየሽን የሚለው በእኛ እንግዲህ ማህበር ለማለት ይቻላል እና የኢትዮጵያ ተማሪዎች ዓለም አቀፍ ድርጅት እንዲሆን ሀሳብ ስላቀረቡ ሁሉም አንድ አይነት ስም እንዲኖረው ተብሎ ነው። እኛም እሺ ብለን ከአሶሲየሽን ወደ ዩኒየን ወደሚለው ቃል የለወጥ ነው። ህብረቱ ከታሪክ ከሚታወስባቸው ነገሮች ውስጥ አንዱ በ1969 ዓመተ ምህረት እንደ አውሮፓውያን አቆጣጠር ለሁለት ጊዜ ቀደም ሲል በማርች ላይ፣ በኋላም ደግሞ እንደዚሁ የቀዳማ ኃይለስላሴን ወደ አሜሪካ መምጣት አስመልክቶ ጁላይ ላይ የኢትዮጵያ ኤምባሲን ለተወሰነ ጊዜ በቁጥጥራችሁ ስር አውላችሁ ነበር። የማርቹ የኢትዮጵያን ኤምባሲ በቁጥጥር ስር መዋል ዋነኛ ዓላማ ወይም ተልዕኮው ምን ነበረ? ምን ያህልስ ስኬታማ ነበር። በሁለተኛ ጊዜስ በጁላይ ላይ እንደዚሁ ያደረጋችሁት ዓላማውና ስኬቱስ ምን ይመስል ነበር? ማርች አስራ ዘጠኝ መቶ ስልሳ ዘጠኝ ያደረግነው በመሰረቱ ኢትዮጵያ ያሉ ተማሪዎች ብዙዎቹ ታስረው ስለነበር አንዳንዶቹ እስከ አምስት ዓመት እስከ ሰባት ዓመት ተኩል እስራት ተፈርዶባቸውም ስለነበር የእነሱን ሁኔታ በአሜሪካንም በዓለም አቀፍም ደረጃ ለማሳወቅ እና እነሱ እንዲፈቱ ለማድረግ የተወሰደ እርምጃ ነበር። በአጋጣሚ ደግሞ እዛ ሚሊትሪ አታሼ የነበሩት ኋላ ርዕሰ ብሔር የሆኑት ከጀነራል አማን በኋላ ጀኔራል ተፈሪ ባንቲ የኢትዮጵያ ሚሊትሪ አታሼ ነበር። እሱንም ሁለት ተማሪዎች በኢትዮጵያ ሕዝብ ስም ቁጥጥር ስር እርስዎን አድርገናል ብለው ለተወሰነ ጊዜ ይዟቸው ነበር። ከበደ ውብሸትና በበች በቀለ ነበሩ። እርግጥ ትክክል ነው። አዎ እና የጁላይ ናይንቲን ሲክስቲ ናይን ወይ ሐምሌ አስራ ዘመቶ ሰላሳ ዘጠኝ በፈረንጆች አቆጣጠር ያኔ ኤምባሲ የያዝ ነው። በዚያን ጊዜ አጼ ኃይለ ሥላሴ ፕሬዚዳንት ኒክሰንን ለመጎብኘት ዋሽንግተን ይመጡ ነበር እና የኢትዮጵያን ሁኔታ ለመግለጽ በእሳቸው ላይ ያለንን ተቃውሞ ለመግለጽ እሳቸው አይሮፕላን ጣቢያ በሚያርፉበት ጊዜ እኛም ኤምባሲውን ቁጥጥር ስር አድርገን አጼ ኃይለስላሴ ዋሽንግተን ገቡ። ኤምባሲያቸው በተማሪዎች ተቃውሞ ተይዟል የሚል ዜና እንዲሰራጭ ፈልገን ነው። ፈለግነውም ተሳካ። እንዳይነቁብን ብለን ሌላ ራቅ ያለ ቦታ ብዙ ተማሪዎች ተሰልፈው ነበር። የተወሰንን ደግሞ ቶሎ ገብተን ኤምባሲውን እንድንይዝ አረግን። እሱን ለማድረግ ከካናዳ የመጣ ሽብሩ ተድላ የሚባል አሁን ፕሮፌሰር ኤምሬተስ ሽብሩ ተድላ አስቀድሞ ኤምባሲ ገብቶ ጉዳይ አለኝ ኢትዮጵያ መመለሴ ነው ብሎ በሩን እንዲከፍትልን ረድቶናል። እሱም አብሮን ታስሮ ኋላ፣ እሱ ከካናዳ የመጣ ፌኤችጂውን ጨርሶ ወደ ኢትዮጵያ ለመመለስ የተዘጋጀ ስለነበር የእሱን ጉዳይ ከእኛ ለይተው ወደ ካናዳ እንዲመለስ አደረጉ። ሌሎቻችን ስምንት ነበር እስር ቤት ታሰረን የዋሽንግተን ጀነራል እስር ቤት የሚባል እዛ ውስጥ ደግሞ የበጣም ከፍተኛ ቁጥጥር ያለበት ማክስመም ሴኪሪቲ ውስጥ ፕሪዝን ውስጥ አስገቡን። እዛ ሁለት ሁለት ሳምንታት አስርን በኋላ በእያንዳንዳችን ሁለት ሺ የአሜሪካን ዶለር ለእያንዳንዳችን ተከፍሎ በዛ ተለቀቅን። ፍርድ ቤት ጉዳዩ ግን ከዛ በኋላ ከአንድ ዓመት በላይ ፈጀ። ያኔ ከእስር ቤት እንድንወጣ ተያዥ የሆኑን አበበች በቀለን አነጋግሮ ባህሩ ዘውዴ መጽሐፍ ላይ የብላክ ፓንሰር ፓርቲ ናቸው የተባለው ስህተት ነው። ዋሽንግተን የሚኖሩ አፍሪካን አሜሪካኖች ቤተሰቦች አንዱ መሪው ሬቨራንድ ዋልተር ፎንትሮይ የሚባል ኋላ የዋሽንግተን ዲሲ የኮንግሬስ አባል ሆኖ የተመረጠ እሱና የእሱ ቤተ ክርስቲያን አባሎች እያንዳንዳቸው ቤታቸውን አስይዘው ነው በከእስር ቤት ያስለቀቁን። በዛ ወቅት ተማሪዎቹ ኅብረት ከፍተኛ የሆኑ ውይይቶች ይካሄዱ ነበር። በአገር አቀፍ ሁኔታዎች ላይ ሁለት ዋነኛ ክርክሮች ተነስተው ከነበሩበት ጉዳይ አንዱ የኤርትራ ጉዳይ ነው። ሁለተኛው የብሔር ብሔረሰቦች ጉዳይ ነው። በመጀመሪያ በኤርትራ ጉዳይ ላይ በዛን ወቅት ይካሄዱ የነበሩ ውይይቶች ምንድናቸው? ተይዘው የነበሩ አቋሞችስ ምን ይመስሉ ነበር? አብረዋችሁም የኤርትራ ተወላጅ የነበረው በወቅቱ ኢትዮጵያውያኖች እንደነ ኃይሌ መንቆሪዎስ የመሳሰሉ ሁሉ እዛው ነበሩ። በኤርትራ ጉዳይ ላይ በዛ ወቅት የነበረው ክርክር በመጽሔታችሁ ላይ ምን ይመስል ነበር? ምን አይነት አቋሞች ነበር ይንጸባረቁ የነበሩት? ኤርትራ አንዳንድ የተለየ ታሪክ ቢኖራትም በመሰረቱ ከኢትዮጵያ ጋር አንድ የሆነች አካል ናት ብለን እናምን ነበር ግን የኤርትራ ህዝብ በኃይለስላሴ መንግስት መጠቃቱንም በደንብ እንረዳ ነበር እና በዛ ጥቃት ምክንያት የኤርትራን ህዝብ በመደገፍ በየጊዜው ሰላማዊ ሰልፍ እናረግ ነበር። ኒውዮርክ ያለነው የተባበሩት መንግስታት አካባቢ የሄድን በኢትዮጵያ ለተባበሩት መንግስታት ሚሽን ጋር እና ዋናው ተባበሩት መስሪያ ቤትም ጋር ሰላማዊ ሰልፍ በየጊዜው እናረግ ነበር፣ በጥቃት በተደረገ ቁጥር በተለይ አስራ ዘጠኝ ሰባ ዓመተ ምህረት ዲሰምበር ይመስለኛል ከረን ላይ ትልቅ ቦምብ ተጥሎ ስለነበር እሱንም በመቃወም በጣም ሰፊ ሰላማዊ ሰልፍ አድርገን ነበር። ስለዚህ የኤርትራን ህዝብ ትግል እንደግፍ ነበር እና እኛ የኤርትራ ህዝብ ትግል የኢትዮጵያ ህዝብ ጸረ ፊውዳል እና ጸረ ኢምፔሪያሊስ ግል አንድ አካል ነው መሆን አለበትም ብለን እናምን ነበር። በዛ መሰረት ነበር የምንራመደው። በዛን ጊዜ የነበሩ ወንድሞቻችንና እህቶቻችን አንተም የጠቀስካቸው ጭምር ዮርዳኖስ ገብረ መድህን የሚባልም ነበር፣ ሌሎችም አንድነት በህብረት ሆነን እንሰራ ነበር። እኛ የኤርትራን ብቻ ሳይሆን በጠቅላላ አሁን ብሔረ ብሔረሰብ በሚባለው ጥያቄ መጀመሪያ ያነሳ ነው በፈረንጆች አቆጣጠር ነሐሴ ወይም ኦገስት አስራ ዘጠኝ ስልሳ ዘጠኝ አመተ ተምረት በነበረው ፊላዴልፊያ ከተማ ውስጥ በተደረገ አመታዊ ጉባኤ ነበር። ለዛ ወረቀቶች ሀጎስ ገብረ ኢየሱስ የኢሳናን መስመር በአጼ ኃይለ ሥላሴን መንግስት መቃወም እንዲጀምር በፍረንጆች አቆጣጠር በአስራ ዘጠኝ መቶ ስልሳ አራት አመተ ምሕረት የመራ መለሰ አያሌው የሚባል አሁን በሕይወት የለም። የቻለንጅ ኤዲተር የነበረ በተወሰነ ጊዜ፣ አንድርያስ እሸቴ አሁን ፕሮፌሰር ኤመሬተስ አንድርያስ እሸቴ እና እኔ ነበርን። እኔ ትዝ ይለኛል ያንን ወረቀት እዛ የቀረበውን የጻፍኩት እስር ቤት ሆኜ በነበርኩበት ሁለት ሳምንታት ውስጥ ነው። እዛ ጉባኤ ላይ ቀረበ። የሁላችንም ወረቀቶች ተነበው ውይይት ተደርጎ ውሳኔዎቹ እንደውም ዝርዝሩን ሥራ አስኪያጅ ኮሚቴው ጊዜ ስላልነበር ጽፎ ያውጣው ብለው ጉባኤው መራን እና በዛ መሰረት ነው ኋላ የወጣው እና የእኛ ጽሁፎች የወጡት የጥላሁን ታከለ ወረቀት ከመውጣቱ አንድ ሶስት ወር በፊት ነው። እርግጥ በቻሌንጅ ታትሞ የወጣው የእሱ ከወጣ በኋላ ቢሆንም በዛ ጊዜ እኛ የተጠቀምነው ቃል ሪጂናሊዝም ነበር እንጂ ናሽናል ኩዌስችን አልነበረም። ናሽናል ኩዌስችን በማርክሲስት ሌኒኒስት መስመር ሲታይ ነው፣ በዛ መስመር አልነበረም ያየ ነው እና ኢትዮጵያ ልዩ ልዩ ሪጅንስ አላት እና በነሱ መካከል ያሉነትን ልዩነቶች ገዥ መደቦች እየተጠቀሙ ህዝቡን ከፋፍለው ይገዙ ነበር የሚል ነበር። አንድ ነጥብ የምናነሳው በመሰረቱ በጸረ ፊውዳል እና ጸረ ኢምፔሪያሊስት አቋም መሰረት ኢትዮጵያውያኖች አንድ ሕዝብ ለመሰረታዊ ለውጥ እንዲታገሉ የሚል ነበር። እንደሚታወቀው አንዱም የኢትዮጵያ ተማሪዎች ንቅናቄ በወቅቱ በአሜሪካን ሀገር እና በአውሮፓ እንደዚሁ የሚካሄድ በነበሩት ውስጥ የማርክሲዝም ሌኒኒዝም ርዕዮተ ዓለም አራማጅ የሆኑ በርካታ የግራ ዘመም ተማሪዎች ነበሩ። በወቅቱ በዛም ሳቢያ ለፖለቲካ ድርጅቶች መመስረትም ምንጭ ሆናል አልፎ ተርፎ ተርፎም ለጥጥቅ ትግል እንቅስቃሴ መነሻ መሰረታቸው ኢትዮጵያ ተማሪዎች ህብረት ነው በሚል ህብረቱን በዚህ መልክ ከፖለቲካው ጋር አያይዞ ባሉታዊነት የሚያነሱ በርካታ ሰዎች አሉ ታሪኩን ሲዘክሩ። በዚህ ላይ የእርስዎ አተያይ ምንድን ነው? ኢትዮጵያ ተማሪዎች ህብረት ለኢትዮጵያ ፖለቲካ ፓርቲዎች መመስረት መሰረት መሆኑ አልፎም ወደ ጥጥቅ ትግል ወይም የአመፅ እንቅስቃሴ ዲያመራ መንገድ መክፈቱ በአሁኑ ወቅት ወደ ኋላ መለስ ብለው እንዴት ያዩታል? በእርግጥ በዛ ወቅትም የራስዎ አቋም ነበሮት። ከታሪክ አኳያ ይሄ በምን መልኩ ይታያል? በአዎንታዊነት ወይስ ባሉታዊነት፣ ወይስ በሁለቱም? እኔ እንግዲህ ለየት ያለ አስተያየት ነው ያለኝ። በመሰረቱ ስለ ኢሳና ኢሱና ለመናገር በተቻለ መጠን ድርጅቱ ዴሞክራቲክ በሆነ መንገድ እንዲመራ የእንግሊዝ ፓርላማ የሮበርት ሩልስ እየተጠቀመን ነበር የምንሄደው እና የአብዛኛው ድምፅ ብቻ ሳይሆን የጥቂቱም ድምፅ እንዳይቀጭ ጥረት እናረግ ነበር። ይህ አንድ ነጥብ ነው ለመጥቀስ የምፈልገው። ሁለተኛ አመራር ውስጥ ያሉት የማርክሲስት አቋም ሁሉም ማርክሲስት ሌኒስት ላይሆኑ ይችላሉ፣ ብቻ ማርክሲስት ወይ ሶሻሊስት ወይ ማርክሲስት ሌኒስት አቋም የያዙ ነበሩ። ግን አብዛኛውን አባሎች ይሄን የያዙ አልነበሩም። ሁለተኛ ሱና ኢሳና ውስጥ በጣም ቁም ነገር አርገን የምናየው ነጥብ ምን ነበር? ስለ ሀገራችን በቂ እውቀት የለንም። ስለዚህ የሌላ ሀገር ታሪክ እና ቲዮሪ ብቻ ሳይሆን ስለ ሀገራችን ታሪክና ሁኔታ መማር አለብን ብለን እዛ ላይ እናተኩር ነበር። በየመጨረሻዎቹ ስልሳዎች አመተ ምሕረቶች በፈረንጅ አቆጣጠር ስለ ብሔር ብሔረሰቦች ጥያቄ እኔ አንድ አስተያየት አለን። ይኸው ምንድን ነው የብሔር ብሔረሰቦችን ጥያቄ ወደፊት የመራው እና ዋና ጥያቄ እንዲሆን ያደረገው በተማሪዎች ማህበር ውስጥ ተማሪ ማህበር ሳያውቃቸው በነበሩ በህቡ የተቋቋሙ የፖለቲካ ድርጅቶች የጦር ትግል መጀመር አለብን የሚል አቋም ስለተወሰደ በተለይ በ ታሳስ አስራ ዘጠኝ መቶ ስልሳ ዘጠኝ አመተ ምረት ጥላሁን ግዛው እንደተገደለ መንግሥት ጦር ከፍቶብናል እና ጦርን በጦር ነው ብለው በጦርነት ዝግጅት ጊዜ ነው በፈረንጆች አብስትራግል የሚሉት የሚል አቋም የወሰዱ ተማሪዎች ነበሩ። አውሮፕላንም ጠልፈው ወደ ውጭ ሄዱ። በየቦታው የሚደራጁ ነበሩ። የጦር ትግል የምንጀምር ከሆነ ስለዚህ፣ ከሁሉም ይበልጥ የሚረዳን የኤርትራ ነፃ አውጪ ድርጅት ነው እና የኤርትራ ነፃ አውጪ ድርጅት ድጋፍ እና እርዳታ ያስፈልገናል። እሱንም ለማግኘት የኤርትራን የነሱን ፍላጎት የብሔር ጥያቄ ተብሎ ማንም ብሔር የራሱን እድል በራሱ የመወሰን መብት አለው እስከ መገንጠል ድረስ እና ጭምር የሚል አቋም and do you የጦር ትግል ጊዜ ነው የሚል ስለነበር ነው። እኔና አንዳንድ ሌሎችም ጓደኞቼ ይሄንን ትክክል አስተያየት ነው ብለን አንመለከትም ነበር እና በዚህ ምክንያት የሀሳብ ልዩነት ተፈጠረ። ከአውሮፓም ሆነ ከአሜሪካ የፖለቲካ ፓርቲዎች ሜይሶን እና ያፓን የመሳሰሉ ከተማሪዎች ንቅናቄ ፈልቀው እግረ መንገዱንም የአስራዘጠኝ ሰባ አራቱ ወይም አስራዘጠኝ ስልሳ ስድስቱ በኢትዮጵያ ቋጠር ቢወት መከሰት ሳቢያ ድርጅቶቹ ወደዛ ገብተዋል። በዛም የተነሳ ሁላችንም እንደምናውቀው በርካታ ህይወት አልፏል። በሁለት መልክ ያነሱት ጉዳይ ያለ፣ አንደኛ የተማሪዎቹ ንቅናቄ በተለይም በዚህ የፖለቲካ ድርጅት መመስረቻ ባይሆንና ውስጡ ሳይሆን ከተማሪዎች ንቅናቄ ውጭ በሆነ መልክ የፖለቲካ ድርጅቶች ተደራጅተው የራሳቸውን መንገድ ቢከተሉ መልካም ይሆን ነበር። የተማሪዎቹን ንቅናቄ ከመቆጣጠር እና የራሳቸውን አጀንዳ ማራመጃ ከ አድራጊ ይልቅ ሲሉ ተችተዋል። ከዛ ባልፎ በተለይም ኢትዮጵያ ውስጥ ላለፈው በርካታ ተማሪዎች ህይወት አንዱም እነኚህ ድርጅቶች ጠያቂ ሊሆኑ ይገባል የሚል አታያ ያለዎት፣ ይህን እንዴት አብራሩታል? በሌላ ቦታ ለመግለጽ እንደሞከርኩት የተማሪ ድርጅቶች ሳይሆኑ የፖለቲካ ድርጅቶችን የግራ ፖለቲካ ድርጅቶችን የከፈቱት ተማሪ ድርጅት ውስጥ የነበሩ አንዳንድ መሪዎች በህቡ እንደ ፈረንጆች አቆጣጠር በአስራ ዘጠኝ መቶ ስልሳ ስምንት አመተ ምህረት ነኢሶን በአውሮፓ ያሉት አቋቋሙ። ኢህአፓም አልጄሪያ ያሉ ሌሎችም ምናልባት በአስራ ዘጠኝ ሰባ ሰባ አንድ ሰባ ሁለት ከባቢ በኋላ ኢህአፓ የተባለውን አቋቋሙ። እነዚህ በህቡ የተቋቋሙ ድርጅቶች የተማሪውን ማህበራት እንደፈለጉ ሊነዱ ቻሉ፣ ተማሪዎቹ ሳያውቁት ተማሪዎቹ ላይ ተጠቀሙ። ተማሪዎቹ ሳያውቁ ሌላው ቀርቶ እኔ ራሴ የተማሪዎች ማህበር አመራር ውስጥ ሆኜ ስለ ሜሶን መቋቋም አላውቅም ነበር። እንደ ተማሪ ማህበር አባል ነበር የምራመደው ግን ከስር የነበረውን አላቅም። ምናልባት አሁን ቅድም የጠየቀኝ ኢሳና ወደ እሱና ለመን ተለወጠ ከአሶሲሽን ወደ ዩኒየን ስትል ይሄ ሜሶን በክረምት በእኛ ክረምት ስልሳ ስምንት አመተ ምህረት አውራፓ ጋር ከተቋቋመ በኋላ ነው። ዓለም አቀፍ የኢትዮጵያ ተማሪዎች ህብረት እና አቋቁም ሲሉ ኦሬዲ መኢሶን አቋቁመው በሶን ይሄንም በሙሉ ዓለም አቀፍ የተማሪ ማህበራት እንዲመራ አስበው ሊሆን ይችላል ብዬ ግምት ውስጥ አስገባለሁ። በመሰረቱ እኔ ይሄ አካሄድ የዴሞክራቲክ አካሄድ አይመስለኝም። ይሄ ራሱ ትልቅ ስህተት ይመስለኛል። ተማሪውም በማያውቀው ነገር አቋም ይወስድና ይራመድ ነበር ማለት ነው። እንግዲህ እነዚህ ሁለት ሌሎቹ በኋላ የተፈጠሩ አሉ የፖለቲካ ፓርቲዎች ሲፈጠሩ ከብሔር ጥያቄም ጋር የሚያያዘው ሁለቱም ሜይሶንም ሆነ ኢህአፓ የትጥቅ ትግል ያስፈልጋል፣ ጊዜው አሁን ነው። በፈረንጆች አቆጣጠር በአስራ ዘጠኝ መቶ ሰባ ሰባ አንድ አመተ ምህረት ይሄን ያምኑ ነበር። ከአብዮቱ አንድ ሶስት አመት በፊት ማለት ነው። ይሄን ለማድረግ የኤርትራን ነጻ አውጪ ድርጅቶች ድጋፍ ማግኘት አለብን፣ የእነሱንም የሚፈልጉትን አላማ እውቅና መስጠት አለብን ወደሚል አቋም ሰዳቸው እንደምናውቀው፣ ኢህአፓ በገጠርም በከተማም ለመታገል ትጥቅ ትግል ለማድረግ ሞከረ። መኢሶንም ሀሳቡን ለውጦ ደርግ ከተቋቋመ በኋላ ከደርግ ጋር አብሬ ሰርቼ ከዛ ከነሱ ስልጣን ችላለሁ ወደሚል አቋም ሄደ። ሁለቱም ድርጅቶች ዋና ዓላማቸው ስልጣን የመያዝ ነበር። እኛ ደግሞ አሁን ኢሱና ውስጥ በአስራ ዘጠኝ መቶ ስልሳ ስምንት አመተ ምህረት የየል ዩኒቨርሲቲ ኒውሄቨን ኮኔክቲከት ስብሰባ አድርገን እንድርያስ እሸቴ እዛ ይማር ስለነበር እሱ አዘጋጅቶልን ቦታውን እዛ ባደረግነው ስብሰባ ዋናው የተማሪ ንቅናቄ አቅም የተወሰነ መሆኑን ለማሳየት የተማሪ ንቅናቄ አብዮት ማካሄድ አይችልም። የተማሪ ንቅናቄ የህዝቡን ንቃት ለማበልጸግ የሚሞክር በማስተማር እናረግ ነው እንጂ ለውጥ አምጪ ህዝቡ ራሱ ነው እንጂ አንዳንድ ምርጥ ቡድኖች አይደሉም፣ ኤሊቶቹ አይደሉም የሚል አቋም ነበረን። መኢሶን እና ኢህአፓ ሌሎችም ድርጅቶች ያጠፉትም ያለሙትም አሉ። እኔ በበኩሌ ተማሪውን ወጣቱን ኢትዮጵያም ውስጥ ውጭም በተለይ ኢትዮጵያ ውስጥ ወጣቱ፣ የሁለተኛ ደረጃ ተማሪዎች ሁሉ ሳይቀሩ እንዲጨፈጨፉ ማድረጋቸው፣ እርስ በርሳቸው እንደዛ ለማድረጋቸው መሪዎቹ ወንጀለኛ ሪስፖንስብሊቲ አላቸው ብዬ አምናለሁ። ሰዎች አመራር ላይ ሲሆኑ ስልጣን ብቻ ሳይሆን ግዳጅም አለባቸው። ግዳጃቸውን አልተወጡም። አንዱ አሁን ኢህአፓ የተጠቀመው ታክቲክ ከተማ ውስጥ የትጥቅ ትግል ማድረግ ዩሩጓይ ውስጥ ቱፓማሮስ የሚባል ቡድን ያረግ የነበረው ነው እና ተፈጁ። ይህንን እያወቅን በሌላ ሀገር የሆነ ነገር ይህን ጥፋት ነው እያወቅን ስህተተኛ መሆኑን እያወቅን ያንኑ መድገም እና ህዝብ ተወጣት ማስፈጀት ትልቅ ትልቅ ወንጀል ነው ብዬ ነው ማምነው። እርግጥ የያፓ መሪዎች የሜሶንም ያላቸውን የሀሳብ አለመበልጸግም ሊያመለክት ይችላል። በመሰረቱ የሚያስተያየት ይሄ ነው። የኢትዮጵያ ተማሪዎች ህብረት በሰሜን አሜሪካ በኢትዮጵያ የተማሪዎች ንቅናቄ ታሪክ ውስጥ ምን አይነት ልዩ ስፍራ ይኖረዋል? የውርስ አሻራ ውስ ምን ይሆናል ይላሉ። የጠፋነውም ያለማ ነውም ይኖራል። አንደኛ ኢትዮጵያ ውስጥ የነበረውን የተማሪ ንቅናቄ አቅማችን በፈቀደ ደረጃ ለመደገፍ ሞክረን ነበር። እሱ ጥሩ ነገር ነው። የተማሪው ንቃተ ህሊና ከፍ እንዲል ጥረት አድርገን ነበር። በተወሰነ ደረጃ ያንን ማድረግ ችለናል እና የተሻለ ተማሪዎች የተሻለ ማህበራዊ እሴቶች ሊኖራቸው ጥረት አድርገናል። ሁላችንንም ባይመለከት ግን ደግሞ ኋላ ከኛ በኋላ የመጣው ነው። የተማሪው ማህበር በሰሜን አሜሪካ የተማሪን ሚና ከአቅሙ በላይ አድርጎ አይቶ ተማሪ በትግል ለውጥ ማምጣት ይችላል ብለው በዛ ምክንያት ብዙ ጥፋቶች፣ ስህተቶች ተደርገዋል። ስለዚህ በጎ ጎንም መጥፎ ጎንም ያለው ነው የሰሜን አሜሪካን ነጥሎ ሳይታይ የተማሪ ንቅናቄው በሙሉ በአንድ በኩል እስካሁን ድረስ ላለው የኢትዮጵያ ሁኔታ አጀንዳ ያዘጋጀ ይመስላል። ምክንያቱም በእኔ አስተያየት የወያኔ ድርጅት፣ የኦሮሞ ነጻ አውጪ ድርጅት፣ ሌሎችም ተመሳሳይ ድርጅቶች በአንድ በኩል በተማሪ ንቅናቄው ኢንፍሉወንስ የሆኑ አንዳንዶቹም ከተማሪ ንቅናቄ መሪዎቻቸው የፈለቁ ስለሆነ ይሄ የብሄር ጥያቄ ቢባልም የመደብ ጥያቄ ቢባልም አሁንም ያለ ጥያቄ ነው። ስለዚህ ለደጉም ለክፉም የኢትዮጵያ ተማሪዎች ንቅና ጥያቄ የኢትዮጵያ ዘመናዊ ታሪክ ላይ ትልቅ ምልክት ትቶ ነው የሚያልፈው። በድህረ ደርግም ሆነ በድህረ ኢህአደግ ያሉት ትውልዶች ከእናንተ ትውልድ ምን የሚማሩት ነገር ሊኖር ይገባል ይላሉ። ወደኋላም መለስ ብዬ በጣሊያን ዘመን የነበረው ትውልድ በግራዚያኒ የተገደሉት የሞቶ ሞቶ ምን ብሎ ኋላ የተረፉት ናቸው። ባፄ ኃይለ ሥላሴ ጊዜ ሚኒስትሮች እንደዚህ ከፍተኛ ቦታ ይዘው ያገለገሉ እነሱ በእውነቱ ለኢትዮጵያ የእነ አቶ ሀዲስ አለማየሁ ትውልድ ማለት ነው። አቶ ይልማ ደረሳ፣ አቶ አበበ ረታ የእነሱ ትውልድ ብዙ አስተዋጽኦ አድርጓል ለኢትዮጵያ ብዬ አምናለሁ። ከሚቀጥለው ደግሞ ከጦርነቱ በኋላ እነ ፕሮፌሰር መስፍን ወልደ ማርያም ትውልድ ለማለት ይቻላል። እነሱም ብዙ አስተዋጽኦ አድርገዋል። አቶ ክፍሌ ወዳጆ እና እነሱ ደግሞ ዘመናዊ መንግስት በመገንባት እና የሀገሪቱን የውጭ ጉዳይ ፖሊሲ በተለይ በአፍሪካ ውስጥ የአፍሪካ ሀገሮች ጋር አንድ መስመር የያዘ አቋም እንድትወስድ እና ኢትዮጵያ የአፍሪካን የነጻ አውጪ ድርጅቶች እንድትረዳ የአፍሪካ አንድነት ድርጅት እንዲቋቋም በዚህ በዚህ ብዙ አስተዋጽኦ አድርገዋል። ያ ትውልድ ግን ለኢትዮጵያ ፖለቲካ ለውጥ አስተዋጽኦ አላረገም። በአፄ ኃይለስላሴ በነበረው ስርዓት ያንኑ አሜን ብሎ ተቀብሎ ነበር። ሀገር የሚገነባው የእኛ ትውልድ ነው ለውጥ ለማምጣት የታገለው። እኔ ስር ነቀል የሚለውን ቃል አልወድም፣ ምክንያቱም ስሩ ውስጥ አንዳንድ ደጎም መጥፎም ነገሮች አሉ። ሁለቱን ሳይለዩ ዝም ብሎ ስር መንቀል ታጥቦ ጭቃ መሆንም ሊሆን ይችላል። በዛ ያጠፋ ነው ይኖራል። ግን ቅድም እንዳልኩት ለደጉም ለክፉ ትልቅ ታሪካዊ ምልክት ሰርተን ነው ያለፍነው። በደርግ ጊዜ እና በአሁኑ ያለው ትውልድ እንግዲህ ውጭ ስለወኩ የደርጉን ጊዜ ብዙ አላውቅም። ያሉት የተባረሩትን የማውቀው የአሁንም አለ። በጠቅላላ ግን በእኛ አቆጣጠር ስልሳ ስድስት በፈረንጆቹ ሰባ አራት አብዮቱ ከፈነዳ ወዲህ ኢትዮጵያ ወጣቶች ማህበራዊ እሴቶች እያጡ ነው የሄዱት። በድሮ የነበረን ማህበራዊ እሴት እርግጥ በባህል የተመሰረተ ነበር። ፈሪሃ እግዚአብሔር አለ፣ ይሉኝታ አለ። አሁን ግን የግል ጥቅም ማስቀደም ብቻ፣ ገንዘብ ማምለክ አይነት እሴቶች ናቸው እንጂ ገንቢ ማህበራዊ እሴቶች የሉም። ይሄ በጣም የሚያሳስብ ጉዳይ ነው እና የሚያሳዝን ጉዳይ ነው። ፕሮፌሰር አለም ሀብቱ የቀድሞ ኢትዮጵያ ተማሪዎች ህብረት በሰሜን አሜሪካ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም ይህን እድል ስለሰጣችሁኝ በጣም አመሰግናለሁ።